አሽሊ ማዲሰን የሚባለውን ለውስልትና የመቃጠሪያ ድረገጽ ያጠቁት ጠላፊዎች የድረገጹን ደንበኞች ሚስጥር ይፋ ማድረጋቸውን አሳውቀዋል። የድረገጹም ኃላፊዎች የደንበኞቻቸው ሚስጥር የያዘው መረጃ በጠላፊዎቹ እንደተወሰደባቸው አምነዋል። የድረገጹ መረጃ ይፋ የሆነው ድረገጹ እንደተጠቃ ከታወቀ ከአንድ ወር በኋላ ሲሆን ጠላፊዎቹ አንስተውት የነበረው ጥያቄ በድረገጹ ኃላፊዎች እንቢተኝነት ሳይመለስ በመቅረቱ መረጃው ሊለቀቅ እንደቻለ ተነግሯል። የጠላፊዎቹ ጥያቄ አሽሊ ማዲሰን የሚባለው ድረገጽና አዛውንት ወንዶች ደንበኞቻቸውን ከወጣት ሴቶች ልጆች ጋር የሚያቃጥሩበትን ስታብሊሽድ ሜን የሚባለውን ሌላውን የድርጅቱን ዌብሳይት እንዲዘጋ የሚጠይቅ ነበረ። የተጠለፈው መረጃ የደንበኞቻቸውን ሙሉ ስምና አድራሻ ከመያዙም በላይ ከፊል የክሬዲት ካርድ መረጃ እና የሚፈልጉትን የፍቅር ጨዋታ አይነት የሚያሳይ ዝርዝርም ይገኝበታል። ይህ ጠለፋ በዝርዝሩ ውስጥ ያሉትን ከአርባ ሚሊዮን በላይ ሰዎች ክብር በመንካት ማጋለጡ ብቻ አይደለም ስጋቱ ከዚህ ይልቅ መረጃው ይፋ የሆነባቸው ግለሰቦች ከዚህ በኋላ ለሚደረግ የኢንተርኔት ማጭበርበርና የመሳሰሉ ጥቃቶች መጋለጣቸውም ሌላው ችግር ነው። ኢምፓክት ቲም ተብሎ የሚጠራው ጠላፊ በዝርዝሩ ውስጥ ያሉት ሰዎች ሁሉ እውነተኛ ደንበኞች ሆነው ከጋብቻቸው ውጭ የወሰለቱ ሰዎች ላይሆኑ ይችላሉ ብሏል አንዳንዶች በድረ ገጽ ውስጥ ምን እንዳለ ለማወቅ ካላቸው ጉጉት የተነሳ ለመመዝገብ ያህል ብቻ የተመዘገቡ ሊሆኑም እንደሚችሉ ጠቁሟል። ሐሰተኛ ማንነቶችና የማጭበርበር ሙከራዎችም በውስጡ በብዛት ሊገኙ እንደሚችሉ ማሰብም እንደሚገባ መክሯል። ያም ሆኖ ጠለፋው የብዙ ሰዎችን ድብቅ ማንነት በማጋለጥ ለብዙ ትዳር ፈተና እንደሚያመጣም ይጠበቃል። ስንት የተከበሩ ሰዎችን በማጋለጥ ሰው መሳይ በሸንጎ ሊያስብላቸውም እንደሚችል ይገመታል። ይህ እንግዲህ የኢንተርኔቱ ዓለም አዲሱ ገጽታ ነው። ሰዎች ተደብቀው ያደረጉትን ጉዳይ ማጋለጥ በቴክኖሎጂ ዓለም የሚያመጣው ዝና እና ብዙ የገንዘብ ትርፍ ብቻ ሳይሆን ከሚያምኑበት ጉዳይ ጋር በተጸራሪ የቆመን ግለሰብ የሚሆን ድርጅት በኢንተርኔት ቴክኖሎጂ ማጥቃት አዲሱ የፍልሚያ ወረዳም ሆኗል። የኢንተርኔቱም ዓለም ከእንግዲህ ወዲያ እጅ እንደመራ የሚካሄድበት ቀና መንገድ መሆኑ ቀርቶ ብዙ ጥንቃቄ የሚያስፈልገውና ቀድሞ ማሰብን የሚጠይቅ ነገር ሆኗል። መዝገቡ ኃይሉ لا ريديو